በኢትዮጵያ ሐምሌ ውስጥ የዋጋ ግሽበት ወደ ሀያ ሁለት ነጥብ ሶስት በመቶ ማሻቀቡን የሀገሪቱ ማዕከላዊ ስታቲስቲክስ ኤጀንሲ ባወጣው መረጃ አሳውቋል። ላለፉት ሦስት ተከታታይ ወራትም በሀገሪቱ የዋጋ ግሽበት እየጨመረ መሄዱን የማዕከሉ መረጃ ያሳያል። ለግሽበቱ ማሻቀብ ዋና ምክንያት ወደ ሀያ ሶስት ነጥብ ሰባት ከመቶ የወጣው የምግብ ሸቀጦች ዋጋ እንደሆነ ተገልጿል። እየበረታ የሄደው የዋጋ ጭማሪ በኅብረተሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደረ መሆኑንም ነዋሪዎችና የምጣኔ ሀብት ባለሙያዎች እየተናገሩ ነው። በምግብ ላይ የሚስተዋለው የዋጋ ጭማሪ በምርት ማነስ የተፈጠረ አይደለም ያለው የኢትዮጵያ የግብርና ሚኒስቴር የገበያው ሰንሰለት ስርዓት አለመኖር ያመጣው ሕገ ወጥነት እንደሆነ አመልክቷል። ስምኝሽ የቆየ ተጨማሪ አላት። በኢትዮጵያ ከጊዜ ወደ ጊዜ እያሻቀበ ያለው የዋጋ ንረት በተለይ በዝቅተኛ ገቢ የሚተዳደሩትን የሀገሪቱን ዜጎች ብርቱ ፈተና ውስጥ ከቷቸዋል። በተለይ ባለፉት ሶስት ወራት ውስጥ የእህል የጥራጥሬና የአትክልት ዋጋ በከፍተኛ ሁኔታ እየጨመረ መሄድ በህብረተሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ነው። ይህ የዋጋ ንረት ቀጥተኛ ተጽዕኖ ካደረሰባቸው ነዋሪዎች መሀል ወይዘሮ ምጥን ፍስሐና ቤተሰቦቻቸው ይገኙበታል። በአዲስ አበባ አዲሱ ገበያ አካባቢ ነዋሪ የሆኑት ወይዘሮ ምጥን ትራንስፖርት ባለስልጣን ተቀጥረው በሚያገኙት ገንዘብ ራሳቸውን ጨምሮ ከስድስት በላይ የሆኑ የቤተሰባቸውን አባላት ለማስተዳደር መቸገራቸውን ይገልጻሉ። በጣም ከባድ ነው። ቤት ውድ ነው። ዘይት ውድ ነው። የምግብ አቅርቦቶች ዋና ዋናዎቹ እና ከቴታገሩና አባ ሚኒስትር አራት ተሻንሱ ሂሳብ ነው። ከስኳር አቅም በቀበሌ ካገኘሽ አገኘሽ ካላገኘሽ አርባ ብር ሂሳብ ነው። የቀበሌው ክብስፍል በበቂ አታገኝም፣ በወቅቱም አይመጣም። ከዱቄት ማንጻር ስምንት ብር ከስምሳ ነበረ። ያ አሁን ልናገኝ አልቻልም። ከፋሲካ ጀምሮ እሱ ዱቄት ሊመጣም አልቻለም። ስለዚህ ከነጋዴ መስላ ሁለት ብር ሂሳብ ነው። ምንገ ነው እና ኢትዮጵያ ጥቁር መኖር በጣም አስቸጋሪ ስለሆነ በጣም ከብዶናል። በኢትዮጵያ እየታየ ላለው የዋጋ ግሽበት ዋና ምክንያት ሆኖ የሚጠቀሰው የምግብ ነክ ሸቀጦች በተለይ የእህል ዋጋ መናር ነው። በማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት የምግብ ዋጋ ግሽበት 23.7 በመቶ የደረሰ ሲሆን ካለፈው ዓመት ጋር ሲነጻጸር በ24.9 በመቶ ጭማሪ አሳይቷል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ባለሙያ አቶ ብስራት ተሾመ ለዋጋ ጭማሪ ምክንያት ከሆኑት ነገሮች አንዱ የምርት አቅርቦት ሰንሰለት ውስጥ ያሉ መሰረት አልባ ግምታዊ ምልከታዎች ወይም ስፔኩሌሽን መሆናቸውን ያስረዳሉ። ኢትዮጵያ ውስጥ ያለው የአቅርቦት ሰንሰለቱ በጣም ከፍታና ዝቅታ ያለው መሀከል መካከል ላይ የተለያዩ ደላሎች ይገቡበታል። በጣም ብዙ ግምታዊ ምልከታዎችን የሚያሳዩ ስፔኩሌተርስ የሚባሉት ከአዲስ አበባ ከተማ ላይ ያለው ህብረተሰብ አሁን እንደዚህ ሆኗል እና ዋጋውን እንጨምር እንቀንስ፣ እንደዚህ እየተባለ በደላሎች የሚመራ የአቅርቦት ሰንሰለት ስለሆነ ያለው ከተማ ላይ ያለው ህብረተሰብ ይሄ ነው የተባለ ገቢ ሳይጨምርለት የሚመጣ የዋጋ ግሽበት ሊኖር ይችላል ተብሎ ይገመታል። በሀገሪቱ ውስጥ በአሁኑ ወቅት የእህል ምርት አቅርቦት ችግር እንደሌለ የሚያስረዳው የግብርና ሚኒስቴር በበኩሉ ባለንበት የምርት ዘመን ከታቀደው አንድ ነጥብ ዘጠኝ ሚሊዮን ሄክታር በላይ ሁለት ነጥብ አንድ ሄክታር ዘር ተዘርቶ ምርት መሰብሰቡን ይገልጻል። በሚኒስቴር መስሪያ ቤቱ የሰብል ልማት ዳይሬክተር የሆኑት አቶ ኢሳያስ መና ለአሜሪካ ድምጽ ሲያስረዱ የአቅርቦት ችግሩ የሚፈጠረው ስግብግብ ብለው የሚጠሯቸው ነጋዴዎች ጋር ነው ይላሉ። ይህ ዋናው የስግብግብ ነጋዴ ስራ ነው ነው አሁን ለምሳሌ ኮቪድ ገና እንደገባ ብዙ ሰዎች ብዙ እቃ ማስወደድ ጀምረው ነበር። እንኳን በሚመረት እህል ከገጠር ከሚመጣ እህል ቀርቶ በገበያው ከተማ ውስጥ ያለው ነው አቅርቦቶች። ራሳቸው ሰዎች በእያንዳንድ በሚከሰት ችግር ላይ መክበር ይፈልጋሉ። ምህራችን አምና በጣም የተሳካ ምር ነው። ሶስት መቶ ሰላሳ አምስት ሚሊዮን ኩንታል ምርት ነው የተመረተው እና ያ ምህር ወደ ገደል አልገባም። ስለዚህ ያ ምርት አለ ገበሬው ጋር የዋጋ ግሽበትን ማርገብ የምንችለው ብዙ የህግ ስራዎች መሰራት አለባቸው። ሰዎችን በማባበል በምናምን ሳይሆን ጥፋተኛውን በመቅጣት ቅሬን እያደረግ ማውጣት አለብን። ከዛ በኋላ ነው ህዝብ የሚስተካከለው። አሁን ባለው ነባራዊ ሁኔታ ግን ወይዘሮ ምጥንና ቤተሰቦቻቸው ቀድመው ይመገቧቸው የነበሩ የምግብ አይነቶችን እንዲቀንሱ ወይም ከነጭራሹ መመገብ እንዲያቆሙ እያስገደዳቸው ነው። ከምግብ ዋጋ በተጨማሪም የትራንስፖርት የመብራት፣ የውሃና የመሳሰሉት ዋጋዎች ንረት እጅግ እንዳማረራቸው ወይዘሮ ምጥን ያስረዳሉ። ስጋ በፍጹም ማታት ስሉ ምስር ለምሳሌ አሁን ምስር በዋናነት የሚጠቀመው ጉዳይ ነበር፣ ግን እሱም በዘጠና ብር ሂሳብ ሆኗል። በጣም ከባድ ነው። ከሽሮ አቅም ቀበሌ ካቀረበለሽ አቀረበለሽ በአምሳ ምናምን ብር ታገኛለሽ። ከነጋዴ ግን ዘጠና ብር ገዝተሽ፣ በጣም ከባድ ነው። መብራት ጆታ ለምሳሌ ሶስት መቶ እና አራት መቶ የምንከፍለው አሁን አንድ ሺህ ነው ይመጣል እንደ እሱ አይነት ነገሮች ጫናዎች በጣም ከባድ ናቸው። እና ቅንጦት ምግቦችን አናስባቸውም፣ ዶሮ ምናምን አይነት ነገሮችን አናስባቸውም። ምስሩ እና ሽሩን ካገኘም ትልቅ ነገር። ግን ሀገር ውስጥ ከሚታየው የእህልና ሌሎች የምግብ ውጤቶች ዋጋ መናር በተጨማሪ መንግስት በተደጋጋሚ የብር ምንዛሬ ተመን እንዲቀንስ ማድረጉ ከውጭ ለሚመጡ የፍጆታ ምርቶች ዋጋ መጨመርና ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ ነው። አቶ ብስራት ይህ በተለይ በሸማቹ ህብረተሰብ ላይ ተጨማሪ ተጽዕኖ ያደርሳል ይላሉ። የመንግስት ላለፈው አንድ ሰባት ስድስት ወር ወይ ደግሞ እንደዛ አካባቢ በሚሆን ጊዜ ውስጥ ፎሬን ኤክስቼንጅ ሬታችንን በሚታይ ሁኔታ ዲፕሪሽት እያደረጉት ነው። ይሄ ማለት ሰላሳ ብር ወይ እንደዚህ በአንድ ዶላር በሰላሳ ብር አካባቢ በሀያ ስምንት ብር ከነበረበት ተነስቶ አሁን ወደ ሰላሳ ሰባት ብር አካባቢ ድረስ ለመድረስ በአንድ ጊዜ ከሀያ ፐርሰንት በላይ ጭማሪ እያሳየን ያለው። ስለዚህ ይሄ ማለት ከውጭ የሚገቡን ዕቃዎች የምግብም ሆነ ነንፉድ አይተምስ በአንድ ጊዜ ሌላውን መካከል ላይ ያለውን አትራፊውን ትተን እንኳን በሀያ በመቶ ቀጥታ ከውጭ ሀገር ወደ ኢትዮጵያ የሚገቡ ነገሮች እንዲጨምሩ ተደርገዋል ማለት ነው። ልክ እንደ ወይዘሮ ምጥን የኑሮ ውድነት ከአቅማቸው በላይ የሆነባቸው የህብረተሰብ ክፍሎች በብዛት እንደሚታዩ የሚያስረዱት አቶ ብስራት በዚህ ከቀጠለ ህብረተሰቡን ተስፋ ወደ መቁረጥ እንዳይገፋውም ስጋታቸውን ያጋራሉ። ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ረካሽ የሆኑ አማራጮችን ሽንኩርት አርባ ብር፣ ሀምሳ ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከችግሩ ጋር አብሮ ለመኖር ይሞክራል። ለምሳሌ ጤፍ በጣም በከፍተኛ ሁኔታ በመጨመሩ ምክንያት ሰው የጤፍ እንጀራን ከመመገብ ይልቅ ጤፍን ከሌሎች የእህል አይነቶች ጋር ደባልቆ እንጀራ በመስራት ዳቦ በብዛት በመጠቀም እንደውም አንዳንዴ ይገርምሻል፣ አዲስ አበባ ውስጥ ዞር ዞር ብትይ የዳቦ ቤቶች ላይ ረዣዥም ሰልፎች ታያለሽ። ይሄ እየሆነ ያለው ዳቦ ደረቁንም በል ሆንም ብሎ ካለው ሁኔታ ጋር ተስማምቶ ለመኖር የሚደረጉ ብዙ ጥረቶች አሉ። ግን ኢንደ ሎንግረን በዚህ አይነት ሁኔታ ሰው መቀጠሉ ከባድ ሊሆን ይችላል። ቅድም ስናወራቸው የነበሩ የፖለቲካ አለመረጋጋቶች የበለጠ ህብረተሰቡ ሆድ እየባሰው እንዲሄድ የመበሳጨትና እንደገና ወደ መንገድ ላይ ተቃውሞዎች የመውጣትንም ነገር ሊገፋፋ ይችላል። አሁን ያለው የዋጋ ግሽበት በቀላሉ ሊታይ የሚችል አይደለም። በኢትዮጵያ በተደጋጋሚ የሚታየው የፖለቲካ አለመረጋጋትና የኮሮና ቫይረስ ወረርሽኝም በሸቀት አቅርቦት ሰንሰለቱ ላይ ንዝረት ከሚያስከትሉ ጉዳዮች አንዱ መሆናቸውንም የኢኮኖሚ ባለሙያው ያስረዳሉ። የኢትዮጵያ መንግስት በሀገሪቱ የሚታየውን የዋጋ ግሽበት ወደ አንድ ነጠላ አሀዝ አውርዶ የዋጋ መረጋጋት ለማምጣት እንደሚጥር በተደጋጋሚ ቢገልጽም ላለፉት ሁለት ዓመታት ግን የዋጋ ግሽበቱ ከሁለት አሀዝ መውረድ አልቻለም። ይህንን ለማረጋጋት መንግስት ምግብ ነክ መሆኑ ምግብ ነክ ያልሆኑ ሸቀጦች ወደ ገበያ በብዛት እንዲገቡ የማድረግና በአቅርቦት ሰንሰለቱ ላይ የተሰማሩ አካላት ውሳኔ ሰጭነትን ከመሀል አውጥቶ አምራቹና ተጠቃሚው የሚገናኝባቸው መንገዶች ላይ አተኩሮ እንዲሰራ አቶ ብስራት መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።